የማህበረሰብ የመገናኛ ብዙሀን የተሳሳተ መረጃን በማዳረስና ጽንፍ የረገጡ ቡድኖችን የጥላቻ ንግግር እያስፋፉ መሆኑን የኢትዮጵያ ጠቅላይ ሚኒስትር ሀይለማርያም ደሳለኝ በተባበሩት መንግስታት ድርጅት ጠቅላላ ጉባኤ ላይ ባደረጉት ንግግር አሳስበዋል። የአየር ንብረት ለውጥ በድርቅና ጎርፍ አደጋዎች የዜጎችን ኑሮ እየተፈታተነ መሆኑንም አቶ ሀይለማርያም በንግግራቸው አስታውሰዋል። ባልደረባችን ሄኖክ ሰማ ግዜር በኒውዮርክ ነው የሚገኘው። ከዚያው ዘገባ ልኮልናል። ጠቅላይ ሚኒስትር ሀይለማርያም ደሳለኝ በትናንቱ ንግግራቸው ጊዜ ሳያጠፉ የማህበረሰብ መገናኛ ብዙሃን ላይ ያላቸውን ትችት በንግግራቸው ዳሰዋል። አዝ ማች አዝ ዘ ሶሻል ሚዲያ ኢዝ ኦፈሪንግ ኤ ዲጂታል ፕላትፎርም ቱ ኢምፕሩቭ ኤክስቼንጅ ኦፍ ኢንፎርሜሽን ማህበራዊ መገናኛ የመረጃ ልውውጥን ለማሻሻልና የህዝብን ተሳትፎ ለማሳደግ የሚረዳ መድረክ የመፍጠሩን ያህል አሉታዊ አንደምታውም እንዲሁ ችላ ሊባል የሚችል አይደለም። ጠቅላይ ሚኒስትሩ በንግግራቸው የዓለም መረጋጋትና ሰላም በግጭቶችና ጦርነቶች እንዲሁም በማህበረሰብ የመገናኛ ብዙሃን የህዝብ ተቆርቋሪ እንደሆኑ የሚገልጹ ቡድኖች በአቶ ኃይለማርያም እይታ ጽንፍ የረገጡ አካላት ሁከትን እየቀሰቀሱ እንደሆነ ተናግረዋል። ዊ አር ሲይንግ ሃው ሚስኢንፎርሜሽን ኩድ ኢዚሊ ጎ ቫይራል ቫያ ሶሻል ሚዲያ የተዛባ መረጃ በማኅበራዊ መገናኛ አማካኝነት ምን ያህል በቀላሉ ሊሰራጭና ብዙ ሰዎችን በተለይም ወጣቱን ወደ ተሳሳተ አቅጣጫ ሊመራ እንደሚችል እያየን ነው። ማህበራዊ መገናኛ የሰፊው ሕዝብ ተሟጋቾች ነን የሚሉትና ሌሎችም ጽንፈኞች በሕዝብ እውነተኛ ብሶት ተጠቅመው የራሳቸውን ጥላቻና ዘረኝነት ካለገደብ እንዲነዙ በደንብ ጠቅሟቸዋል። ኢትዮጵያው ጠቅላይ ሚኒስትር ይህን ንግግር ያሰሙት ሀገራቸው ላለፉት በርካታ ወራት በተለይ በማህበረሰብ የመገናኛ ብዙሃን መረጃዎች የሚሰራጩባቸው ህዝባዊ ተቃውሞዎች እየታመሰች ባለችበት ወቅት ነው። የኢትዮጵያ መንግስት የጸጥታ ኃይሎች በመቶዎች የሚቆጠሩ ሰላማዊ ሰልፈኞችን በጥይት ተኩሰው እንደገደሉ የመብት ድርጅቶች ሲያስገነዝቡ ቆይተዋል። በኦሮሚያ አንደኛ ዓመቱን ሊያስቆጥር የተቃረበ ተቃውሞ በተለያዩ ከተሞች በተለያዩ ወቅቶች ሲካሄዱ ቆይተዋል። በአማራ ክልል በተለይ በወልቃየት ጎጃምና ጎንደር ህዝባዊ ቢታም እየተስፋፋ መጥቷል። ከዚህም በተጨማሪ ኢትዮጵያ የመገናኛ ብዙሃንን በማፈን የጋዜጠኞችና የመገናኛ ብዙሀን ነጻነት ተቆርቋሪ ድርጅቶች የሚተቿት ሀገር ናት። በማኅበረሰብ የመገናኛ ብዙሀን ሕገ መንግሥቱ ይከበር በሚል ዘመቻ ያካሄዱ የዞን ዘጠኝ ጸሐፊዎች እንዲሁም ሦስት ጋዜጠኞች ለበርካታ ወራት በሽብር ወንጀል ተከሰው የታሰሩባት ሀገር ናት። ጠቅላይ ሚኒስትር ኃይለማርያም ደሳለኝ በመንግሥታቱ ድርጅት ንግግራቸው በጥቅሉ በዝርዝር ባይሆንም አንድን ሀገር ሳይለዩ መልካም ግንኙነት ያለን ሀገሮች ሁከት ቀስቃሽ ግለሰቦችና ቡድኖችን አስጠልለዋል ሲሉ ወቅሰዋል። ኢት ኢዝ ሲምፕሊ ሂፖክሪቲካል ቱ ዲናይ ዛት ሰም ኦፍ አወር ካንትሪስ ሃቭ ቢን ታርጌትስ ከመካከላችን ፈጽሞ ምንም አይነት ችግር ከሌለብን ሀገሮች መንግስታት መጠለያ ተሰጥቷቸው ያለ አንዳች ተጠያቂነት ሀገሮቻችንን የማተራመስ ተግባር የሚያካሄዱ ግለሰቦችና ቡድኖች አሉ። ይህንን መካድ ግብዝነት ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ለመንግስታቱ ድርጅት ባሰሙት ንግግር ኢትዮጵያ ዘለቄታ ያለው ልማት ለማምጣት ከአጋር ድርጅቶችና ከሕዝቧ ጋር የያዘችውን የእድገት ጉዞ በዝርዝር ሲያስረዱ እመርታዎች መገኘታቸውን ገልጸዋል። ሆኖም የከባቢ አየር ለውጥ እያስከተላቸው ያሉ ድርቅና የተፈጥሮ አደጋዎች አሁንም ከድህነት ለመውጣት የሚታገሉ ህዝቦችን ወደ ኋላ እያስቀሩ ናቸው ብለዋል። እየተከሰተ ያለው የከባቢ አየር ለውጥ እኛን ጨምሮ በሚሊዮን የሚቆጠሩ የዓለማችንን ሰዎች በመጉዳት ላይ ይገኛል። ችግሩ እየደረሰ ያለበት ሰዓት ደግሞ ሰዎችን ለመርዳት የሚንቀሳቀሱ በጎ አድራጊ ድርጅቶች በሌሎች የዓለማችን አጣዳፊ መፍትሄ በሚሹ እንደ ስደትና ፍልሰት የመሳሰሉ ከፍተኛ የዓለማችን ችግሮች ላይ በተጠመዱበት ሰዓት ነው። ለዚህም ነው ከቀናት በፊት ችግሩን አንስተን የተወያየ ነው። ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ የመሩት የኢትዮጵያ ልዑካን ቡድን በተለይ ማክሰኞ ዕለት በዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ በስደተኞችና ፍልሰተኞች ዙሪያ በተጠራው ጉባኤ ዋና አጋር ሆኖ ሰርቷል። በ192 የተባበሩት መንግስታት ድርጅት አባል አገሮች የተፈረመው የስደተኞችና ፍልሰተኞች ስምምነት ላይ እያንዳንዱ ሀገር ድርሻውን ለመወጣትና ስራ ለመጀመር መዘጋጀቱን ገልጿል። የኒውዮርኩ ስምምነት ምዕራባውያን መንግስታትና ዓለም አቀፉ ማህበረሰብ ስደተኞችን ለሚያስጠልሉ፣ ፍልሰተኞችን ደግሞ በፈቃዳቸው ወደ ሀገራቸው በመመለስ ስራ ለሚተባበሩ ሀገሮች የገንዘብና የምግብ እርዳታ ለማቅረብ ተዘጋጅተዋል። ኢትዮጵያ ከብሪታንያ 80 ሚሊዮን ፓውንድ እገዛ እንደምታገኝም ተገልጿል። ዓላማው በኢትዮጵያ ለኤርትራውያን ፍልሰተኞች ወደ ሰላሳ ሺህ የሚጠጉ ፍልሰተኞችና ስደተኞች የስራ እድል መፍጠርና መልሶ ማቋቋም እንደሆነ ተረድተናል። ጉዳዩ እንዴት እንደሚተገበር ከኢትዮጵያ መንግስት ባለስልጣናት ጠይቀን ምላሻቸውን እናቀርባለን። ለአሜሪካ ድምጽ ሬዲዮ ሄኖክ ሰማግዜር ነኝ ከኒውዮርክ።